Tucreatz, bij Afrika. የቀድሞው የቻድ አምባገነን መሪ ኢስኔ አብሬ በስብ እና አንጻር ፈጽመውታል በተባለ ወንጀል የተመሰረተባቸውን ክስ የሚመለከተው በዳካር ሴኔጋል የተጀመረው ችሎት የፊታችን ሰኔ እንደ ጎርጎሪዮሳውያኑ የዘመን ቀመር ግንቦት 30 2016 ዓ ም ብይን ይሰጣል ተብሎ ይጠበቃል። የአንድ ሀገር ፍርድ ቤት በስብዕና አንጻር ወንጀል ፈጽመዋል በሚል በተከሰሱ የአንድ ሌላ ሀገር የቀድሞ መሪ ላይ ችሎት ሲያካሂድ የዳካር ሴኔጋሉ በዓለም ታሪክ የመጀመሪያው ነው። ሴኔጋልና የአፍሪቃ ህብረት እንደ ጎርጎሪዮሳውያኑ የዘመን ቀመር በ2013 ዓ ም በዳካር በሚገኘው የሴኔጋል ፍርድ ቤቶች ስር መርቀው የከፈቱት ልዩ የአፍሪቃውያን ፍርድ ቤት ኢስኔ አብሬ የቻድ መሪ በነበሩባቸው እንደ ጎርጎሪዮሳውያኑ የዘመን ቀመር በ1982 እና በ1990 ዓ ም መካከል በሀገሪቱ በስብዕና አንጻር ለተፈጸመው ወንጀል ተጠያቂ የሆነውን ግለሰብ ወይም የሆኑትን ሰዎች ጉዳይ እንዲመለከት ታስቦ ነው የተቋቋመው። እንደ ጎርጎሪዮሳውያኑ የዘመን ቀመር ሐምሌ 22 2015 ዓ ምት ነበር የቀድሞው የቻድ ፕሬዝደንት ኢስኔ አብሬ በስብዕና አንጻር ፈጽመዋል በተባለው ወንጀል በቁም ስቅል ማሳየት ተግባርና በጦር ወንጀል ተከሰው ለመጀመሪያ ጊዜ በልዩ የዳካር የአፍሪቃውያን ፍርድ ቤት የቀረቡት። የ73 ዓመቱ የቀድሞ የቻድ ፕሬዚደንት በምህጻሩ ዴዴኤስ የተባለውን የሰነዶች አያያዝና የደህንነት ክፍል በሚል መጠሪያ ይታወቅ የነበረውን ህቡኡን የፖሊስ ስለላ መረብን ይመሩና በፖሊስ ቁጥጥር ስር በሚገኙ ሰዎችም ላይ የቁም ስቅል ማሳያው ተግባር ወይም ሌላ ቅጣት እንዲፈጸም በቀጥታ ትእዛዝ ይሰጡ ነበር በሚል ነው የሚወቀሱት። እንደ ጎርጎሪዮሳውያኑ የዘመን ቀመር በ1990ዎቹ ዓመታት የወጣ አንድ የቻድን የሰብአዊ መብት ይዞታ የዳሰሰ ዘገባ እንደሚያሳየው በዚያን ጊዜ በሀገሪቱ በብዙ መቶዎች ላይ የሰብአዊ መብት ጥሰት ተፈጽሞ እስከ 40ሺ የሚጠጉ የቻድ ዜጎች የዚሁ ጥሰት ሰለባዎች ሆነዋል። የቀድሞው የቻድ ፕሬዚደንት ኢስኔ አብሬ በአንጻራቸው የተመሰረተውን ክስ በጠቅላላ ሐሰት ሲሉ አስተባብለውታል። ጠበቆቻቸውም አብሬ ስለተባለው ክስ የሚያውቁት ነገር እንደሌለ ነው ያመለከቱት። በኢስኒያ አብሬ አገዛዝ ዘመን የተፈጸመው ወንጀል ሰለባ የሆኑትን የቻድ ዜጎቹ ወክሎ በዳካር ፍርድ ቤት የሚሟገተው ቡድን አካል የሆኑት የሴኔጋላውያኑ የሰብአዊ መብት ሊግ ፕሬዚዳንት ጠበቃ አሳን ዲዮማ እንዲያዬ የሀብሬንና የጠበቆቻቸውን አባባል አይቀበሉትም። እርግጥ ነው ተከሳሽ ጥፋተኛ ላይሆን ይችላል የሚለውን ግምት ማክበር ግዴታችን ነው። ስለሆነም ፍትሓዊ ውሳኔ ባላገኘ ጉዳይ ላይ ፍርድ ልንሰጥ አንችልም። ይሁንና የአንድ ሲቪል ማህበረሰብ አባል በመሆን የተፈጸሙ ብዙ በደሎችን በሰነድ ከያስክ የአይንማኞችን ቃልና ማስረጃ ከሰበሰብ በተለይም በብዙ ሺህ የሚቆጠሩት ደንበኞቻችን ምን እንደሚጠብቁ ስናስብ በፍርድ ሂደት የግድ መተማመን አለብን። እንደማስበው ልዩ ፍርድ ቤት አብሬ ጥፋተኛ ናቸው የሚል ብይን ሊሰጥ ይችል ይሆናል። ብይኑ ለእኛ የማይመች ከሆነ ግን የሲቪል ማህበረሰብ ቡድኖች ይግባኝ ማለታቸው አይቀርም። የሴኔጋላውያኑ የሰብአዊ መብት ሊግ ፕሬዝደንት አሳን ዲዮማ እንዲያዬ የመብት ረገጣውና የቁም ስቅሉ ወንጀል ሰለባዎችን ምግምት በመጥቀስ አክለው እንዳስታወቁት ሰለባዎቹ ችሎቱ በአንጻራቸው የተፈጸመውን በደል አውቆ በመቀበል ትክክለኛውን ብይን ይሰጣል። ፍትህ እንደሚያገኙ ሙሉ እምነት ያላቸው ሰለባዎች ናቸው። ምክንያቱም የሰበሰብነውን ማስረጃና ሰነድ ያገኘ ነው፣ ከሰነዶች አያያዝና የደህንነት ክፍል ወይም በምህፃሩ ዴዴኤስ በሚል መጠሪያ ከሚታወቀው ህቡ የፖሊስ ሰለባ መረብ ነው። ስለዚህ ማንም ሰው እኛን የሐሰት ማስረጃ ወይም ሰለባዎችን አቅርበዋል በሚል ሊወቅሰን አይችልም። ስቃይ የደረሰባቸውን ወይም በዘፈቀደ እስራት እየማቀቁ ያሉትን ሰለባዎች ስም ዝርዝር ያዘጋጀው እኮ እሱ ዴዴኤስ ነው። ይህ በመሆኑም ሰለባዎቹ መስዬ አብሬ ከተጠያቂነት ነጻ ይሆናሉ ብሎ በፍጹም አያስቡ። ኢስኔ አብሬ ሴኔጋልና የአፍሪቃ ህብረት ካቋቋሙትና ባለፈው ሐምሌ 2015 ዓ ም ሥራውን ከጀመረው በዳካር ከሚገኘው ልዩ የአፍሪቃውያን ፍርድ ቤት ጋር ለመነጋገርም ሆነ ለመተባበር ፈቃደኛ አልሆኑም። የፍርድ ቤቱን ስልጣን ያልተቀበሉት ኢስኔ አብሬ ራሳቸው የቀጠሯቸውን ጠበቆቻቸውን ካሰናበቱ ወዲህ ለእርሳቸው የሚሟገቱት ልዩ ፍርድ ቤት የመደበላቸው ጠበቆች ናቸው። ፍርድ ቤቱ ለኢስኔ አብሬ ጥብቅና እንዲቆሙ ከሰየማቸው ሶስት ጠበቆች መካከል አንዱ ሙኒር ባላል ናቸው። Nous sommes très sereins. የፊታችን ሰኞ ሰኔ 30 2016 ዓ ም የሚተላለፈውን ብይን በእርጋታ ብቻ ሳይሆን እንደምንፈልገው እንደሚሆን በሙሉ እምነትና በብሩህ አመለካከት ነው የምንጠብቀው። አንዳንዶቹ ፕሬዚዳንት አብሬ ከፍርድ ቤቱ ጋር አለመነጋገራቸው ጉዳያቸውን ሊጎዳ ይችል ይሆናል ብለው ያስቡ ይሆናል። ይሁንና ይኸው ዝምታቸውና ሆነ ብለው በችሎቱ ሂደት ለመናገር ወይም ለመሳተፍ ፈቃደኛ ያልሆኑበት እርምጃቸው በፍጹም አይጎዳቸውም። ለመጨረሻ ጊዜ በአካል ያየናቸው የማስረጃ አቅርቦቱ አብቅቶ አቃቤ ሕግና ጠበቆች የመጨረሻ መከራከሪያ ሀሳቦቻቸውን ባቀረቡበት የመጨረሻው የፍርድ ቤት ውሎ ነው። ከዚያ ጊዜ ወዲህ አላየናቸውም። በሴኔጋል መዲና ዳካር በቀድሞ የቻድ ፕሬዚደንት ኢስኔ አብሬ አንጻር የቀጠለውን ችሎት በጥሞና የተከታተለው የሀገሪቱ ሕዝብ በኢስኔ አብሬ ጥፋተኛ መሆን አለመሆን ላይ የተለያየ አስተያየት ነው የሰነዘረው። በእርግጥ አንድ የሰሩት ነገር መኖር አለበት። ይሁን እንጂ ከእርሳቸው ይበልጥ የወቅቱ የቻድ ፕሬዚዳንት ዴቢ ተጠያቂ ናቸው ብዬ አስባለሁ። እኔ እንደምገምተው አብሬ ጥፋተኛ አይደሉም። ከችሎቱ አካሄድ ስነሳ አብሬ ከባድ ብይን ይተላለፍባቸዋል። እንደሚመስለኝ ጥፋተኛ ተብሎ ቢያንስ 20 ዓመት የእስራት ቅጣት ይፈረድባቸዋል። በእድሜ ገፍተዋል፣ እድሜ ራሱ ፈርዷቸዋል። ስለዚህ ኑሯቸውን እንዲኖሩ መተው ነው። የሰሩት ወንጀልም የለም፣ ቻድን በጥሩ ሁኔታ መርተዋል። ሴኔጋልና የአፍሪቃ ህብረት ያቋቋሙት በዳካር የሚገኘው ልዩ የአፍሪቃውያን ፍርድ ቤት አቃቤ ህግ በስብዕና አንጻር ፈጽመውታል በተባለው ወንጀል በቁም ስቅል ማሳየቱ ተግባርና በጦር ወንጀል የተከሰሱት የቀድሞው የቻድ ፕሬዝዳንት ኢስኔ አብሬ እድሜ ይፍታህ እንዲበየንባቸው ነው የጠየቀው። ይኸው ጥያቄው በልዩ የአፍሪቃውያን ፍርድ ቤት ዳኞች ተቀባይነት ማግኘት አለማግኘቱ፣ ብሎም የዳካሩ ፍርድ ቤት ምን አይነት ውሳኔ እንደሚሰጥ የፊታችን ሰኞን ጠብቆ ማየት ግድ ይላል።